የምግብ ሸቀጦችን ጨምሮ በሀገር ውስጥ በሚመረቱም ሆነ ከውጭ በሚገቡ ምርቶች ላይ በየጊዜው የሚጨመረው ዋጋ እንዳማረራቸው የአሜሪካ ድምፅ በተለያየ ጊዜ ያነጋገራቸው ነዋሪዎች ሲገልጹ ቆይተዋል። አቶ ቁሙላቸው አበበ ከተቋቋመ አራት ዓመት የሆነውና በሸማቾች መብት ማሳወቅ ላይ የሚሰራው የኢትዮጵያ ሸማቾች መብት ተቆርቋሪ ድርጅት ዋና ዳይሬክተር ናቸው። የኑሮ ውድነቱ በሸማቹ ላይ እያደረሰ ያለውን ጫና እንደሚከተል ያስረዳሉ። እንግዲህ ሸማች የምንለው አንድን ምርት ወይንም አገልግሎት ለትርፍ ሳይሆን ለፍጆታ የሚሸምት ከሆነ ሸማች ነው እና ይሄ አብዛኛው ሸማች በሰራተኛ ነው፣ የመንግስት ተቀጣሪ ነው፣ አነስተኛ ገቢ ያለው ነው። በአጠቃላይ በዚህ በኑሮ ውድነቱ በዋጋ ግሽበቱ ከፍተኛ ጉዳት እየደረሰበት ልጆቹን ማ እሱም በቀን ሁለቴ በቀን ሶስቴ መብላት እስኪቸግር ድረስ ያው በተለያዩ መገናኛ ብዙሃን ሰምታችኋል። የመንግስት ሰራተኛው ከአቅሙ በላይ የሆነ በምህሩም ሌላው የህብረተሰብ ክፍልም በኑሮ ውድነቱ በዋጋ ግሽበቱ የተነሳ ከፍተኛ ለሆነ የኢኮኖሚ የማህበራዊ፣ የስነ ልቦናዊ ችግር ተዳርጎ በከፍተኛ መከራና ሰቆቃ ውስጥ ነው ያለው። የህዝብ ተወካዮች ምክር ቤት ማክሰኞ ህዳር 24 2017 ዓ ም የንግድና ቀጠናዊ ትስስር ሚኒስቴር የሥራ ክንውን ሪፖርቱን ባዳመጠበት ወቅትም የምክር ቤቱ አባል አቶ አበራ አዳሙም ህዝቡ በኑሮ ውድነቱ መማረሩን ገልጸዋል። በዓለም አቀፍ ተጨባጭ እውነታዎች ምክንያት ከውጭ የሚገቡ ሸቀጦች ዋጋ የኑሮ ውድነቱን እያጓነው ከመሆኑም በላይ በተለይ በሀገር ውስጥ ምርቶች ላይ የሚደረገው ምክንያት የለሽ ጭማሪ የህዝቡን ኑሮ እንዲመሳቀል አድርጎታል። ለምሳሌ ጤፍ፣ ስንዴ፣ ምስርም ሆነ ሌሎች የአትክልትና ፍራፍሬ ምርቶች አገር ውስጥ የሚመረቱ ቢሆኑም በጥራትም ሆነ በብዛት ገበያ ላይ አይገኙም። ቢገኙም ዋጋቸው እጅግ የተጋነነ በመሆኑ በቀላል የሚቀመስ አይደለም። የችግሩ ምንጭ ደግሞ ሰው ሰራሽ መሆኑ አይካድም። ሕጋዊ ነጋዴው በኮንትሮባንድ ነጋዴዎችና በደላላ እየተጠለፈ መስራት ከማይችልበት ደረጃ ላይ ደርሷል። በዚህ የተነሳ ልጆቼን የማበላቸው አጣሁ የሚሉ አዛውንቶች፣ ጋሽዬ ቁራሽ የዳቦ መግዣ ስጠኝ ራበኝ የሚሉ አንጀት የሚበሉ በርካታ ሕፃናትን ማየት በከተማችን እየተለመደ መጥቷል። ልመና አልነበረም ማለት አይደለም። አሁኑ ግን እጅግ እየተባባሰ ሄደዋል። ደላላ ዋጋ ይተመናል ደላላ ዋጋ ይሰቅላል፣ ቢፈልግም ያወርዳል። ለዚህ አንድ ወቅት የሱዙቂ መኪና ዋጋን ሰማይ አድርሶ መሬት አስልሶት የነበረበትን አጋጣሚ ማስታወስ ይቻላል። በአጭር አነጋገር ደላላ የንግዱን ስርዓት ወይም ሲስተም እንደ ተባይ ወሮታል። በኢትዮጵያ አሁን ያለው የሸቀጦች ዋጋ ንረት 19 በመቶ እንደሆነ መንግሥት ይገልጻል። ይህም ባለፈው ዓመት በተመሳሳይ ጊዜ ከነበረው 29.2 በመቶ ከፍተኛ የሆነ ቅናሽ ያሳየ መሆኑን በመጥቀስ የዋጋ ንረትን ለማረጋጋት እየሰራ መሆኑን የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ ለምክር ቤቱ ተናግረዋል። የመሰረታዊ ሸቀጦች አቅርቦትን በተመለከተ ባለፉት አራት ወራት አምስት ወራት ገደማ በዋናነት መሰረታዊ ሸቀጥ አቅርቦት የሚባሉ ጉዳዮች ሲቀርቡ የነበሩት በመንግስት ሳይሆን በግሉ ሴክተር፣ በተለይ በፍራንኮ ቫሉታ አማካኝነት መንግስት ቀረጥና ታክስ ነጻ አድርጎ ገብቶ ነው ገበያ ሊረጋጋ የቻለው። የዋጋ ንረትን ለመቆጣጠር ባለፉት አምስት ወራት በአንድ መቶ አምስት ሺህ ህገወጥ ነጋዴዎች ላይ እርምጃ ተወስዷል ሲሉ ለምክር ቤቱ የገለጹት ሚኒስትሩ ይህም ውጤት አምጥቷል ሲሉ ይገልጻሉ። የአሜሪካ ድምፅም ለኑሮ ውድነቱ መባባስ አንዱ ምክንያት ተደርገው የሚጠቀሱት ነጋዴዎችን በተመለከተ በመርካቶ የሚሰሩ ነጋዴዎችንና የአዲስ አበባ ከተማ ነጋዴዎች ማኅበራትን ለማነጋገር ያደረገው ጥረት አልተሳካም። ይሁንና ከሶስት ሳምንት በፊት በአዲስ አበባ ከተማ የሚሰሩ ነጋዴዎች ከከተማዋ ከፍተኛ የስራ ኃላፊዎች ጋር በነበራቸው ውይይት ታክሲን ጨምሮ በመንግስት የሚደርስባቸውን ጫናና አሰራሮችን በተመለከተ ቅሬታቸውን ሲያቀርቡ በከተማ አስተዳደሩ የመገናኛ ብዙኃን በተላለፈው ውይይት ላይ ተደምጠዋል። ባልተማከለ ሲስተም ውስጥ ነው ያለ ነው። ደረሰኝ አልቆረጥክም ተብዬ መቶ ብር አትርፌ መቶ ሺ ብር እኮ ነው የምጠየቀው። አሁን ደረሰኝ ቁረጡ፣ ደረሰኝ ቁረጡ ሲባል ሌላ ነገር ነው የሚመስለው። ደረሰኝ ይዞት የሚመጣ እኮ ገንዘብ ነው በራሱ ማር ማለት ነው። እና የንግድ ስርዓቱ ካልተስተካከለ የታክስ ስርዓቱ እጅግ በጣም ሊስተካከል አይችልም። መጀመሪያ የታክስ ስርዓቱ መስተካከል መቻል አለበት የንግድ ስርዓቱ። በአዲስ አበባ ዩኒቨርሲቲ ንግድ ሥራ ትምህርት ቤት መምህር የሆነ ዶክተር ዳኪቶ አለሙ በሸማቹ ላይ ለሚከሰቱ የተጋነኑ ዋጋ ጭማሪዎች መንግስት በህጋዊ ነጋዴዎች ላይ የሚፈጥረው ጫና አንዱ ምክንያት መሆኑን ያስረዳሉም። የታክሱ ባለስልጣን ብዙውን ጊዜ ንግዱ ላይ ያለው ማህበረሰብ ፖዘቲቭሊ፣ አይ ነገሮችን ከማየት በስተኝ በተቃራኒ ታክስ ያጭበረብራል በሚለው ማይንድ ሴት ነው የሚንቀሳቀሰው ማለት ነው። ሶ ይሄ አይነት አካሄድ ደግሞ ፎርማል ውስጥ የገቡትም በተሻለ ቢዝነስ ስራ ላይ እንዳይሰማሩ፣ በጥሩ ሁኔታ እንዳያድጉ እነሱም ደግሞ በሌላ በኩል በፎርማል ሆኖ በትክክለኛ ሁኔታ ሰርቶ ከመበልጸግ በጎንድ በኩል መሄድን ይታያል። ፎርማል የሆኑት ላይ ከፍተኛ የግብር ጫና እንዳለ ይገምታለው ማለት ነው። ይሄ ሲሆን ደግሞ እነዚህ ፎርማል የሆኑ በአስመጪነት ሊሆን ይችላሉ በአምራችነት ላይ የተሰማሩ ሊሆኑ ይችላሉ። እነሱም ቴክኒካሊ ያው ወደ ሽያጭ በሚሸጡት እቃዎች ላይ ዋጋቸውን ከፍ ማድረጋቸው አይገርም ሰው መጨረሻ ላይ ደም የሸማቹ ማህበረሰብ ላይ ከፍተኛ የዋጋ ጫና እንደሚፈጥር ይገመታል ማለት ነው ስለዚህ እኔ እንደ ችግር የዚህ በሙሉ ነው ማለት ነው አንዱ አንዱ ችግር ጋር ማለት ነው። በንግድ ስርዓቱ ሰንሰለት ውስጥ ያሉ ደላሎች፣ ሌላው የሸማቹ ማህበረሰብ ለገጠመው የኑሮ ውድነት ምክንያት ተደርገው ይነሳሉ። ደላሎች የሸቀጦች ዋጋ እንዲኖር ያደርጋሉ ሲሉ ጥናት አጣቅሰው የሚናገሩት የኢትዮጵያ ሸማቹ መብት ተቆርቋሪ ድርጅት ዋና ዳይሬክተር አቶ ቁምላቸው አበበ ማህበረሰቡ ላይ የሚደርሰውን የኑሮ ጫና ለመቀነስ ከተፈለገ መንግስት ማስተካከል ይኖርበታል ይላሉ የግብይት ስርዓት አሁን ከአርባ ምንጭ የሚመጣ ሙዝ አዲስ አበባ እስኪገባ ድረስ የአዲስ አበባ የሚረከቡት የተወሰኑ ሰዎች ናቸው። ከዛም ደግሞ ወደዚህ የሚያመጡት በዛ አካባቢ ባሉ ደላሎች እና አዲስ አበባ ውስጥ ባሉ ተረካቢዎች ነው። ሚገርመ ነገር የኢትዮጵያ ጥናት ኢንስቲትዩት አንድ ጊዜ ባደረገው ጥናት ምርት ከአምራቹ ሸማቹ ጋር የሚደርሰው አምሳ ስምንት በመቶ ጨምሮ ነው። አምሳ ስምንት በመቶ የሚጨምረው ለአርሶ አደሩ ወይንም ለአምራችሁ ሳይሆን በመሀል ያለው ደላላና በመሀል ያለው ምንም እሴት የማይጨምር የገበያ ተዋናይ ሀምሳ ስምንት በመቶ ጨምሮ ነው። ለእኛ ለሸማቸው የሚያደርሰው መቶ ብር የሚያወጣ ጋር ኔጋ ሲደርስ መቶ ሀምሳ ስምንት ብር መቶ ስልሳ ብር ይደርሳል ማለት ነው። ሌላውኑ በዚህ መንገድ አስረው ደላላው ቤት በቤት ኪራይ ብትል ይሄ የአከራይና ተከራይ አዋጅ ከወጣ በኋላ እንደው ፎይታ አንጻራዊ ፎይታ ተገኘ እንጂ በቤት ኪራይ ባለው በንግዱ ባለው ደላላ የማይገባበት የኢኮኖሚ ዘርፍ የማይገባበት የሕይወታችን ቅንጣት የለም። በንግድ ስርዓት ውስጥ አሉ ስለተባሉ ደላሎች በተመለከተ በህዝብ ተወካዮች ምክር ቤት ጥያቄ ተነስቶላቸው የነበሩት የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ በበኩላቸው መሠረታዊ ሸቀጦችን ጨምሮ በአንዳንድ የንግድ ስርዓት ውስጥ ባሉ እሴት በማይጨምሩ ባሏቸው የደለላ ሥራዎች ላይ እርምጃ ተወስዷል ሲሉ ተናግረዋል። ደላላን በተመለከተ ደላላ በዓለም አቀፍ ደረጃ ኤጀንት የሚባለውን ስያሜ የያዘ ነው። ትልቅ የተከበረ ሙያ ነው። በእኛ ሀገር ሳይሰሩ መክበር ልምምድ ማሳያ የሆነው ደለላ ቫሊዩ አድ ሳያደርጉ ቀናወን ተግባር በመሆኑ በተለይ በመሰረታዊ ሸቀጦች ግልጋሎት እና በንግድ ስርዓቱ ውስጥ እሴት በማይጨምር ግልጋሎት የሚገኝ ሀብት በመሆኑ የፌዴራል ንግድና ቀጠናዊ ትስስር ሚኒስቴር አንዳንድ የደለላ መስኮችን በተለይ በቁም እንስሳት በመሰረታዊ ሸቀጦች ደላላ ከግብይት እንዲወጣ የንግድ ስራ መደቡን ጭምር ነው የፋቅ ነው። ዶክተር ዳኪቶ አለሙ በበኩላቸው በንግድ ሰንሰለቱ ላይ ለሚታዩ ችግሮች መፍትሄው ህገወጥ ንግድን ወደ ህጋዊ ማምጣትና የንግድ ስርዓቱን ማዘመን ይላሉም። በቁጥር ደረጃ የታክስ ኦቶሪቲ የምንበል የባለስልጣኑ የምንበል የንግድ ሚኒስቴር በቁጥር ደረጃ ምን ያህል ሰው በቢዝነስ ላይ አለ ወይም ደግሞ ምን ያህል ቢዝነሶች ኢትዮጵያ ውስጥ በቁጥር አለ የምለውን በውል ለራሱ የሚያውቁ አይመስለኝም። ሶ በዋናነት ሞር ፎከስ የሚደረገው አምኖ ሲስተም ውስጥ የገባውን አካል ያን ሲስተም ውስጥ የገባውን አካል ሞር መጮቆን ላይ ነው የሚያተኩረው ማለት ነው። ለምሳሌ አይተን ከሆነ በቅርብ ጊዜያት በተለይ አሁን አሁን ባለው ሁኔታ ላይ በቁጥር መደገፍ ቢያስቸግርም፣ ግን ሰዎች የንግድ ፍቃዳቸውን መልሶ ቢዝነስ የማቆም ስርአትም ይታያል አሁን ላይ ማለት ነው። በተለይ መንግስት የሚያወጣቸው ህጎችን ሌሎቹን ፎርማል ቢዝነስ ውስጥ የገቡት በትክክለኛው ቢዝነስ ውስጥ የገቡትን የሚያቆይ እንደገና ደግሞ ያልገቡትን የሚያበረታታ ሁኖ ነው አላይሁም። ላለፉት ስልሳ ዓመታት ተግባራዊ የተደረገው የንግድ ህግ በ2013 ዓ.ም እንዲሻሻል ተደርጎ ወጥቷል። ከሕግ ማሻሻው ባለፈ የተረጋጋ የንግድ ምቹ ሁኔታን መፍጠር፣ በዘርፉ የሚታዩ ችግሮችን ለመፍታት ያግዛል ሲሉም ዶክተር ዳኪቶ አለሙ ይናገራሉ። ንግድም በሎ ኢንቨስትመንትም ብትወስድ አፌክት የሚያደርገው በአንድ ሀገር ውስጥ አንሰርቴኒቲ ነው። ሰዎች በሆነ ነገር ላይ እርግጠኛ ካልሆኑ የውጭንም ኢንቨስትመንት በሎ የሀገር ውስጥም ኢንቨስትመንት ወይንም ንግድ በሎ ሊያድግ አይችልም። ስለዚህ የሚወጡት ህጎች የተናበቡ መሆን አለባቸው። የሚወጡት የታክስ ህጎችም ሰፊውን ማህበረሰብ ያሳተፈ ቢሆን፣ የሚወጡት ህጎች ደግሞ የስተለዋዋጭነታቸው አነስተኛ ቢሆን አንሰርቴኒቲ የምለውን እንዳይፈጥርም ማለት ነው እና እነዚህ እነዚህ ነገሮች በተለይ ደግሞ ስቴክሆልደርስ ሆልደርስ ምንላቸው ባለድርሻ አካላቶችን ማሳተፍ የእነሱንም መስማት አስፈላጊ ነው ያስባለሁ። ሸማቹ የሚገጥመውን የዋጋ ንረት በዘላቂነት ለመፍታት የምርት አቅርቦትን ማሳደግ ላይ መንግስት ትኩረት አድርጎ እንዲሰራ የኢትዮጵያ ሸማቾች መብት ተቆርቋሪ ድርጅት ዋና ዳይሬክተር አቶ ቁሙላቸው አበበ ጠይቀዋል። ከዋጋ ግሽበቱ የኑሮ ውድነቱ ታሳቢ ያደረገ የደሞዝ ማስተካከያ ሊደረግ ይገባል። ሌላው ደግሞ በአቅርቦትና በፍላጎት መካከል ያለው ልዩነት መጥበብ አለበት። አሁን ባለፈው ስንዴ ምርት ለሀገር ውስጥ ገበያ ከማቅረብ ይልቅ ወደ ውጭ ለመላክ ነው ሩጫ የተያዘ። በሀገራችን በአንድ አንድ አባባል አለ። የአውድማ አግማስ ቅመሱ ይባላል። አውድማው ተበራይቶ ልክ ወደ ቤት ሊገባ ሲል ቅመሱልኝ ይባላል። ይሄ ባህላችን ነው። ግን ባለፈው ልክ ከፍተኛ የስንዴ ምርት ተገኘ፣ ገበያ ላይ ከማቅረብ ይልቅ ወደ ውጭ ለመላክ ነው ሩጫ ይደረግ የነበረው እና መንግስት አንደኛ ይሄን የግብይት ስርዓቱን ማስተካከል አለበት በሰራተኛው ላይ በዜጎቹ ላይ የሚጣለውን ተደራራቢ ግብር ታክስ መቀነስ አለበት የግብር መሰረቱን ማስፋት እንጂ የተወሰኑ ግብር ከፋዮች ላይ የሚጭነው የታክስ እዳ ለዞሮ ዞሮ መዳረሻው ሸማቹ ላይ ነው የሚሆነው ስለዚህ ሸማቹን ታሳቢ ያደረገ ስራ ሊሰራ ይገባል። የፖለቲካ ፖለቲካዊ ቁርጠኝነት ይጠይቃል እ የመንግስት ባለስልጣናት የእኛን የሸማቹን ህመም፣ የኑሮ ሁኔታ እንደኛ ይሰማቸዋል ብዬ እጠይቃለሁ። ነው። የማይሰማቸው ከሆነ በፖለቲካዊ ቁርጠኝነት ሊሰሩት አይችሉም እና በጣም የተወሳሰበ ችግር ነው ያለው። እኔ ስለ ሸማቹ ባሰብኩ ቁጥር እውነት ለመናገር በየቀኑ በምሰማው በማየው ነገር እያዘንኩ ነው ያለው። መንግስትም በተመሳሳይ ሁኔታ ትኩረት ሰጥቶ መፍትሄ ሊያበጅ ይገባል። የኢትዮጵያ መንግስት የውጭ ምንዛሬ ዋጋ በገበያ እንዲወሰን ያደረገውን የፖሊሲ ለውጥ ተግባራዊ ማድረግ በጀመረባቸው ባለፉት አራት ወራት የብር የመግዛት አቅም በጥፍ የተዳከመ ሲሆን ይህም የማህበረሰቡን የኑሮ ሁኔታ አስቸጋሪ እንዳደረገው የምጣኔ ሀብት ባለሙያዎች ሲገልጹ ቆይተዋል። በአንጻሩ መንግስት ይህን ለመቋቋም ያስችላል ያለውን 582 ቢሊዮን ብር ተጨማሪ በጀት ህዳር 14 2017 ዓ ም ለህዝብ ተወካዮች ምክር ቤት አቅርቦ ማስጸደቁ ይታወሳል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።